በጎረቤት ሀገር ኤርትራ ሰራዊቱን ያደራጀው የአርበኞች ግንቦት ስባት ትጥቅ ፈትቶ በሀገር ውስጥ ሰላማዊ የፖለቲካ እንቅስቃሴ ከጀመረ ወራት ተቆጥረዋል። የግንባሩ ዋና ጸሐፊ አቶ አንዳርጋቸው ጽጌ በተለይ ለዲደብሊው እንደገለጹት በኢትዮጵያ ላለፉት 27 ዓመታት የተዘረጋው ቋንቋንና ዘርን ያማከለው የፖለቲካ ስርዓት ሀገሪቱን ወደ ጥፋት ጎዳና እየመራት ነው። ምንም እንኳን የመጣው ፖለቲካዊ ለውጥ ከነበረን ችግር የመብት ጥሰትና ጭቆና የሚያላቅቀን ቢሆንም አሁንም ማንም አሸናፊ ወደማይሆንበት በኢትዮጵያና ኢትዮጵያዊነት ማዕቀፍ ያልተማከለ እጅግ ወደ ከፋ ሁኔታ ተሸጋግረናል። የሀገሪቱ ፖለቲካ በጊዜ ገደብ ካልተበጀለት ከፍተኛ ጥፋት ያስከትላል ብለዋል። አቶ አንዳርጋቸው አንድ ችግር ቀለን ወደ ሌሎች ችግሮች ተሸጋገርን ያለ ነው። የብሔር የሚለውን ቃላት መጠቀም አልፈልግም ነ ምክንያቱም በብሔር የሚል ቃል አያገናኝ የሚሰራው ስራ የዘር ፖለቲካ ነው ያለው ዲ እየተቆጠረ ነው። ፖለቲካ እየተደራጀ ያለው ያልተማከል አስተዳደር የሚያስፈልግበት ሀገር እንደሆነ ይገባናል። ነገር ግን ፖለቲካውን በዘር በማደራጀት እነዚህን ጥቅሞች ማሟላት ወደማይቻልበት ሁኔታ ይወስዳል እንጂ ወደ ተባለው ግብ አያደርስም። ማንኛውንም የመብት ጥያቄ ቋንቋን፣ ባህልን ማሳደግ የራስን በራስ የማስተዳደር ጥያቄ መጀመሪያ ኢትዮጵያ የሚባል ሀገር ከሁሉም ነገር ይቀደማል የሚል አተያይ ተይዞ ብቻ ነው ሊፈጸም የሚችለው። ነገር እንዲኖር፣ ሕዝብ እንዲኖር ጠቅላላ በሀገሪቷ መራመድ ያለበት ፖለቲካ የዝግነት ፖለቲካ ብቻ ነው። መጀመሪያውኑ ሊፈቀድ የማይገባ ነገር ወያኔ የፈቀደው ዘርን ቆጥሮ ማደራጀት መከልከል ነበረበት፣ ግን ለራሳቸው ጥቅም የሚመቸው ነው ስላገኙት በዛ መንገድ ሄደውበታል። በኢህአዴግ ግንባር ድርጅቶች በተደጋጋሚ በፌዴራል ስርዓቱ ላይ ከማንም ጋር አንደራደርም እየተባለ የሚገለጸውንም አባባል አቶ አንዳርጋቸው ተችተዋል። የማዕከላዊ መንግስት ካለው ጉልበት በላይ በፌዴራል ስርዓት ስም የራሳቸውን የደህ የደህንነት መዋቅር ልዩ ወታደራዊ ኃይል እና በዘር ላይ የተመሰረቱ ሚዲያዎችን ያቋቋሙ የክልል አስተዳደሮች ጉዳይ ጤናማ የፌዴራል ስርዓት ግንባታ ነው ብሎ ለመቀበል አስቸጋሪ ነው ያሉት አቶ አንዳርጋቸው እንዲህ አይነቱ በየትም አገር የሌለ አደረጃጀት ለዲሞክራሲ ስርዓት ምስረታ ትልቅ ማነቆ መሆኑንም አስረድተዋል ማንም እኮ ፌደራል የሆነ አስተዳደር አይኖር አደለም ያለ ሰላም የሌለበትና የእርስ በርስ ግጭት የተፈጠረ የምናወራው ስለ 1 ስለ 20 ሰዎች አደለም ያለ 20 ሚሊዮን ሬሳ የሚታይበትን ሀገር መፍጠር ይችላል። በቀላሉ ሁኔታዎች ወደዛ እያመሩ ነው አይደለም የሚለውን ነገር አይናቸውን አፍጠው ማየት አለባቸው። በፌደራል ስርዓቱ ላይ አንደራደርም ሲባል የማትደራደረው አንድ ነጥብ ሁለት ሚሊዮን ሚሊሻ ካስታጠቀው ፌደራል ስርዓት ጋር ነው። ትግራይ ውስጥ ነው አትደራደረው ምን ማለት ነው? እያንዳንዱ ክልል የራሱን ሰራዊት የራሱን ልድነት የራሱን ልዩ ኃይል በዘር የተደራጀ የራሱ ሚዲያ ያለበት አገር እንዲህ አይነት ፌደራላዊ ስርዓት አለ ወይስ? ሪሌ በፌደራል ስርዓት ስም ጠቅላላ ህዝብ የሚፋጅበትን ስርዓት ነው የቆመው። የማዕከላዊ መንግስት ካለው ጉልበት በላይ ክልሎች በመሳሪያ ኃይል የሚበልጡበትም ሁኔታ የፈጠረ የፌዴራል ስርዓት ዓለም ላይ ካለ ይንገሩ። በዚህ መንገድ ተሄዶ የሚተርፍ አገር አይደለም። የሚተርፍ ብሔር አለው ለመሆኑ? በቁጥሩ ብዙ ነኝ ትንሽ ነኝ የሚባል ነገር አይሰራም በአሁኑ ዘመን። አምርሮ የሚታገል ከሆነ ራሱን እያጠፋ የሚፈጃለ ያለ በዛ ደረጃ ከሆነ የሚታሰበው፣ ስለዚህ ይህንን ነው እኛ በስነ ሥርዓት ይፈተሽ ይገባል ለኛለ የአርበኞች ግንቦት ሰባት ድርጅት ዋና ጸሐፊ አቶ አንዳርጋቸው ጽጌ ዶክተር አብይ ወደ ስልጣን እንደመጡ የፖለቲካ ምህዳሩ ሰፍቶ እንደነበር አልሸሸጉም። ሆኖም የለውጡ አመራር ማናቸውንም ጉዳይ ማስፈጸም የሚችለው በየክልሉ በተደራጁ የኢህአዴግ መዋቅሮች አማካኝነት ብቻ መሆኑን የተገነዘቡ የድርጅቱ አባላት ህብረተሰቡን በአስተዳደር በደል በጉቦና ሰላምና መረጋጋት በማሳጣት እንዲሁም የዜግነት ፖለቲካ አራማጆችን በጠላትነት ፈረጆ እንቅስቃሴያቸውን በመገደብ በአሁኑ ወቅት በአገሪቱ ሙሉ ለሙሉ የፖለቲ የፖለቲካ ምህዳሩን እንደዘጉት ተናግረዋል። የሀገሪቱም ሆነ የህዝቦቿ ህልውናም አስጊ ደረጃ ላይ ይገኛል ሲሉ አሳስበዋል። የዴሞክራሲ ምህዳሩ ናቢ ስልጣን ላይ እንደወጡት ተሰፍተው ነበር። ውለው አድረው ግን በየክልሉ የተደራጁት ራሱ የአደገ መዋቅሮች እና አብይና ለማ ማንኛውም ጉዳይ ማስፈጸም የሚችሉት በዚሁ በኢህአዴግ መዋቅር ብቻ መሆኑን ከተረዱ በኋላ የዴሞክራሲ ምህዳሩ ማጥበብ አይደለም፣ ቶታል ዘግተውታል። መዝጋት ብቻ ደግሞም አይደለም። ከቀድሞ ወያኔ ከነበረበት ጊዜ በከፋ መልኩ ሰውን በአስተዳደር በደል፣ በጉቦ ሰላምና መረጋት እንዲያጣ በማድረግ እየሄዱበት ያለ ሁኔታ ነው። እንዲህ አይነት አስከፊ እና አሰገኛ ሁኔታ ውስጥ እየገባን እየመጣን እንደሆነ መታወቅ አለበት። ከበፊቱ በከፋ የአፈና ስርዓትና የፖለቲካ ምህዳሩም ጨርሶ በተዘጋበት ሁኔታ ዲሞክራሲን በኢትዮጵያ መገንባት አዳጋች ነው ይላሉ አቶ አንዳርጋቸው። ዓላማና መርሃ ግብራችሁን ለደጋፊዎቻችሁና ለህዝቡ የምታስተዋውቁበት አማራጭ አሁን ባለው ተጨባጭ ሁኔታ እንዴት እየተከናወነ ነው ስንልም ጠይቀናቸው ነበር። አሁን ባለው ሁኔታ አይቻልም። ቀጥታ ፊት ለፊት ነው የምነግርሀለው። ይሄ የኢትዮጵያ በዘር ላይ ተመሰረተ ፖለቲካ የዲሞክራሲ ደንቃራ ነው የሚለው አንዶኛው ምክንያት ይሄ ነው። ማንኛውንም የሆነ አመለካከት ከዘር ውጭ የሆነ አመለካከት በዘር የተደራጁ ክልሎች የማይፈቅዱበት ሁኔታ ውስጥ ዲሞክራሲ ሊኖር አይችልም። ከዚህ ፖለቲካ አራማጆች ከሆን ህዝብ እንዳይቆም ማድረግ እንደምንችል ያቆታል ያለ ይህን ማድረግ እንዳንችል ግን መንገዱን የዘጉበት ሁኔታ ነው። የአርበኞች ግንቦት ሰባት ድርጅት ዋና ጸሐፊ አቶ አንዳርጋቸው ጽጌ ኢትዮጵያ ያለችበትን አስከፊ ቀውስና የሄደችበት ያለውን አደገኛ የጥፋት መንገድ የዘር ፖለቲካ ቀንቃኞች በውል ተገንዝበው ትክክለኛ መፍትሄና አማራጩ ላይ የሚመክር ህዝባዊ የውይይት መድረክ ከህብረተሰቡና ከተፎካካሪ ፓርቲዎች ጋር በአስቸኳይ እንዲያመቻቹም ጥሪ አስተላልፈዋል።